ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ስራስነት ከተሰራ ትግራይ ላይ ብዙ ነገር አለ፣ ብዙ ለውጦች አሉ። የአንስራንስ የብርስና የድሮን ድምፅ የውጊያ ድምፅ አትሰማም ከተማ ላይ። በህወሓት ኃይሎችና በፌዴራል መንግስቱ መካከል በደቡብ አፍሪካ ፕሪቶሪያ የተደረገው ግጭት በዘላቂነት የማቆም የሰላም ስምምነት አንደኛ ዓመቱን ደፍኗል። በተለያዩ የኢትዮጵያ ስፍራዎች የሚገኙ ወጣቶች በጉዳዩ ላይ ያላቸውን አስተያየት በምሽቱ እናሰማችኋለን። ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩ መራለው። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ግጭቶችና በፌዴራል መንግስቱ መካከል በደቡብ አፍሪካ ፕሪቶሪያ የተደረገው ግጭትን በዘላቂነት የማቆም የሰላም ስምምነት አንደኛ ዓመቱን ይዘዋል። ስምምነቱ እጅግ ብዙ ክፍተቶች እንዳሉበት ቢገለጽም ጦርነቱ ሲካሄድ በቆየባቸው አካባቢዎች ሰላም እንዲሰፍን ለማድረግ አስችሏል። በጦርነቱ ተሳታፊ በነበሩት በትግራይ በአማራና በአፋር ክልሎች ያሉ ወጣቶች በሰላም ስምምነቱ አስፈላጊነት ላይ ይስማማሉ። ይሁን እንጂ በፕሪቶሪያው ስምምነት ላይ የተለያዩ አቋሞች እንዳላቸው ለአሜሪካ ድምፅ አስታውቀዋል። ኤደንገረመው ከተወሰኑ ወጣቶች ጋር ያደረገችው ቆይታ በመቀጠል ይቀርባል። በፊት የጦርነት ማዕከል በነበረችው ትግራይ ሽረ እንደ ስላሴ ነዋሪ የሆነው የሁለተኛ ዓመት የቲያትር ጥበብ ተማሪ ሰመረ መኮንን በኢትዮጵያ የፌዴራል መንግስትና በህወሀት ኃይሎች መካከል የተፈረመው የፕሪቶሪያው የሰላም ስምምነት በትግራይ ያለውን ችግር ሙሉ ለሙሉ ባይቀርፍም የሰላም ንፋስ እንዲነፍስ እድል ፈጥሯል ብሎ ያምናል። የፕሪቶሪያ ስምምነት ከተፈረመ ትግራይ ላይ ብዙ ነገር አለ፣ ብዙ ለውጦች አሉ ቢያንስ ያ ድምጽ በአምናት ሰማም ከተማ ላይ ገጠር ቢሆን እንደዛ አይነት ነገር አለ። እህልም ይገባል በትንሹ ማለት ነው። ላይክ እንደ ድሮ አይደለም ያለው ሁኔታው። ግን የፕሪቶሪያው ስምምነት የዘገየም ቢሆን ብዙ ሰው ዋጋ የከፈለ ሰው ነበር እና፣ ከዛ ቀድሞ ቢሆን ብለህ የምታስበው ነገር አለ በፕሪቶሪያ ስምምነት። እኔ ለምሳሌ ወንድሜ ከፕሪቶሪያ ሳምንት በፊት ነው ሰውው፣ እና ቢያንስ ቢያንስ ቀድሞ ቢሆን ምናምን ትላለህ። ብዙ ወጣቶችን ማትረፍ ይችላል ነበረ የጦርነቱ ምክንያት። እና አሁንም ሙሉ በሙሉ እንኳን ባይባሉም የሻቢያ ሰራዊትም አለ ትግራይ ውስጥ የአማራ ኃይሎች የሚያዝሳሉ እና እንደዛ እንደዛ አይነት ነገሮች ችግሮች አሉ። የተተናቀለውም ወደ ሰዋል አልተመለሰም። እንደዛ አይነት ችግሮች አሉ እንጂ ብዙ ጥሩ ቀን ነበረ ብዬ በተመሳሳይ የአፋር ክልል የሰመራ ዩኒቨርሲቲ የፖለቲካ ሳይንስ የመጨረሻ አመት ተማሪ የሆነው ሀቢብ መሐመድ የፕሪቶሪያው ስምምነት ዝርዝር ፖለቲካዊ ጉዳዮች ውስጥ ባይገባም የታለመው ሰላም የምጣበት ስኬታማ ውል ነው ብሎ ያምናል ሰላም ስምምነት ጉዳት አይኖረውም ከዛሬም ለአንድ አመት ያክል ጥቅም ነው ያየ ነው ያ ማለት ምንድን ነው አንደኛ ጦርነቱ ህዝባዊ ደረጃ ደርሶ ስለነበረ በህዝባችን ደግሞ እያንዳንዱ ቤት ደርሶ ስለነበረ በተለይ አፋር ላይ በተገኘ ሁኔታ ሁለት ዞን ዞን አራትና ዞን ሁለት ጦርነት ገብቶ የነበረበት ህዝብ ነው። ያንስ ሀምሳ ፐርሰንቱ ህዝብ የጦርነቱ ተጠቂ ነው። ስለዚህ በዳይሬክት ማለት ነው፣ ኢንዳይሬክት ሳይሆን ዳይሬክት የጦርነቱ ተጠቂ ከሀምሳ ፐርሰንት በላይ ወረዳዎችና ህዝብ ተጠቂ ስለነበረ ጦርነት መቆሙ በመጀመሪያ ደረጃ ለእኛ ጥቅር ነው የሚሰጠው። ይሁን እንጂ በአማራ ክልል በባህር ዳር ከተማ በንግድ ስራ ላይ ተሰማርታ የምትሰራው ብርቱካን አበበ የሰላም ስምምነት በሀሳብ ደረጃ መልካም ቢሆንም የፕሪቶሪያው የሰላም ስምምነት ግን ግልጽ አለመሆኑ በክልሉ ይበልጥ ግጭትና ውጥረት እንዲሰፍን አድርጓል ትላለች። ምንም ያገኘው ነገር የለም። አንደኛ ስምምነቱ ግልጽ አይደለም። መንግስት ራሱ ተስማምቶ መጣ ለህዝብ ግልጽ ያደረገው ነገር የለው ለማድረጉም የተነሳ የአማራ ህዝብ በተለያየ ቦታ ግጭት ነው። ከግጭቱም አልፎ ኑሮ ውድነት ነው። ለምን ግጭት ሰላም በደለበት አካባቢ ሁሉም ነገር ሰላም ሲሆን ነው ሁሉም ይሸራሸር አሁን ባህር ዳር ከተማ አሁን ለምሳሌ በጣም በውጥረት ላይ ነው የምንኖር ስለዚህ ይህ ስምምነት መጀመሪያ ስስማሙ መንግስት የተስማማበትን በዚህ በዚህ ነጥብ ተስማምቻለሁ ይህን ይሄ ላያረግ ነው ብሎ በህዝብ ይፋ ቢያረግ የተሻለ ነበር ግን ለእኛ ስምምነቱ የባሰ ዱብዳ ነው የሆነብን ዳ ነው የሆነብን ግጭቱን ተነሱ የሰመራ ዩኒቨርሲቲ ተማሪው ሀብብ መሐመድ በክልሉ ቢዘገይም የመልሶ ማቋቋም ስራዎች መጀመራቸውም ተስፋ ሰጪ ናቸው ይላል። የምነት ግልጽ ነው። ምክንያቱም ጦርነቱ የነበረው በትግራይ ክልል ብለው በሕወሓትና በፌዴራል መንግስት በኩል በመንግስት ላይ በተከፈተ ጥቃት መነሻ ነው። ስለዚህ በዛ በሁለቱ አካላት መሀል የተደረገ ስምምነት ግልጽ ነው። ሌሎች ጦርነቶች አይነሱም ወይ እንዲህ ዓይነቱ ለዛ ጦርነቶች ፍላትኛት ሆ አይደለም። መልሶ ማቋቋም ስራዎች አሁን እየተሰሩ ቢሆንም ግን ዘቢቷዋል የሚለ መጋጠር አለኝ። በዛ ክልል በጣም በዘርፉ ብዙ ድጋፍ ተደርጓል። የተፈጠረ ናቸው። ለምሳሌ በእርሻ ላይ በማህበር አደራጅተው በእርሻ የተሰማሩ አሉ። የሽረ እንዳ ስላሴው ነዋሪው ሰመረ መኮንን በቀጣይ የክልሉ እጣ ፈንታ ዙሪያ ስጋቶችና ጭንቀቶች አሉት። ያው እውነት ለመናገር በኢትዮጵያ ተስፋ የቆረጥኩበት ጊዜ ነው። እንደ እኔ ሀሳብ ማለት ነው እና ላይክ ሰርተ መለወጭ ምናምን እኔ ዩኒቨርሲቲ ተማሪ ነኝ። አጋጣሚ እና ተስፋ ታጣበታለሁ የነበረ ሁኔታ ላይ አሁን ሊሆን ይችላል። ምንም አይነት የስራ ሁኔታውን ከበፊት እንደ በፊቱ አይደለም ግን ትንሽ ለውጥ ያለ ይመስለኛል። ስለመስራት ለመለወጥ ምናምን ደፋ ቀና ሲል ማየት ጀምር ያለ ይህን ማስበብ በስለልቦና እንደ እኔ እንደሰመረ ለምሳሌ ቀባር ኬዝ ምናምን ሲነሳ በቲቪ ምናምን ሲመለከት የሆነ ስራ ይሰማኛል። ትግራዋይ ይባለች ነው። ምክንያቱም ጦርነት ከተካሄደ በትግራይ መሬት ነው የሚያልፈ ምናምን ብዬ ስለማስብ ዋጋ ሊከፍል ነው ይህ ምናምን ብዬ እጨነቃለሁ። እንደ ትግራዋይ እንደዛ አይነት የስነልቦና ስርዓት አለን። እኔ የተፈናቃዮቹ ጉዳይ በጣም ያሳዝነኛል፣ እና ተፈናቃዮቹ አሁን በቂ መጠለያም የላቸውም። ግሩ ስ ያሉት ብ ነው ማስበው እና አዝናለሁ። እዛ ከምዕራብ ትግራይ እና ከደቡብ ትግራይ የተፈናቀለ፣ ብዙ ጊዜ በትግራይ ታሪክም ድርቅ ምናምን ሲነሳ ወደ ምዕራብ እና ወደ ደቡብ ይሄደ የሚሰራበት ም ነው እና አሁን ተቸግሮ ምናምን ታየው ትንሽ ይሰማኛል። በተመሳሳይ የባህር ዳር ነዋሪ የሆነችው ብርቱካንም ከሰላም ስምምነቱ በኋላ በክልሉ የተፈጠረው ግጭት

እንዴት አይነት የስጋ ገላም ከሌለ ደግሞ ምንም ነገር የለም። አሁንም ስጋቱ ራሱ ሊገለለ አንድ አመት በጣም ከባድ ነው። ውጥረት ነው። ጦርነቱ በተካሄደባቸው አካባቢዎች አንጻራዊ ሰላም ቢሰፍንም የማህበረሰብ ስነልቦና ላይ ግን በበቂ ሁኔታ እየተሰራ እንዳልሆነ የማህበራዊ ሳይንስና የስነ ልቦና ባለሙያዎች ይስማማሉ። የአሜሪካ ድምጽ ያነጋገራቸው በአዲስ አበባ ዩኒቨርሲቲ የስነ አይምሮ ክፍል ባልደረባ የሆኑት ዶክተር አወቀ ምህረቱ በቅርብ ጊዜ የተሰሩ ጥናቶች የስነ ልቦና ችግር ከፍ ማለቱን አመላክተዋል ሲሉ አስታውቀዋል። እያስተዋላቸው ያሉ ጫናዎችም አሉ፣ ጥናቶችም ውጤቶች አሉ። ከአራት ወጣቶች አንዱ በተለያየ አይነት የስነ ልቦና ችግር እንደሚገጥመው ጥናቶች አሳይተዋል። ይህ ማለት ጭንቀት፣ ድብርት እና ራስ ላይ ጉዳት ማድረስንም ጨምሮ ላሸት፣ ተስፋ መቁረጥ ከአራት ወጣት አንድ ወጣት ከባድ ያልሆነ የስነ ልቦና ጭንቀት እንደሚያጋጥማቸው እናውቃለን። ሀገሪቱ አሁን ያለችበት የፖለቲካና የምጣኔ ሀብት ምህዳር ከወጣቶች ፍላጎትና መሻት ጋር እንደማይመጣጠንም ዶክተር አወቀ ያስረዳሉ። ወጣቶች ጋር ለየት የሚያደርጋቸው አንደኛ ነጋቸውን ሰርተው አልጨረሱም። ስለዚህ ክሊር የሆነ ፍኖተ ካርታ ለህይወታቸው በጣም የመፈለግ ጉልበት ላይ ነው ያሉት እሱ ሲጨልም መንገዱ ይጠፋቸዋል። ሁለተኛ ደግሞ ከህይወት ልምድ የሚባለው ማጣት አለ፣ ማግኘት አለ፣ በህይወት መቆም አለ፣ መቀጠል አለ ሚል ተጠራቅ ጥቀመ ከህይወት ልምድ የመጣ ትምህርት የለም። እዚህ ዓመት እንደዚህ አድርግ በጣም ኢነርጀቲክ የሆነና ውስጥ ያለ ስሜት አለ። አንገርም አለ አንገርም ላይሆን ይችላል። ነስሰም እሱ በሆነ ነገር መገለጽ መቻል አለበት። ወይ ትምህርታቸውን ተምረ ወይ በፈጠራ በስፖርታዊ እንቅስቃሴ ወይ በሆነ ነገር ነው ዲስቻርጅ የሚደረገው ብዙ ጊዜ አጋጣሚ አጋጣሚው ሳይኖር ሲቀር ስታክ የማድረግ ነገር በማሰብ ማቆም ከዛ ደግሞ ቶሎ ዴስፔሬት መሆን፣ እጅ መስጠት፣ ከዛ ቶሎ ራስ ላይ ጉዳት ለማድረስ ወይም ደግሞ ለዓለምም ለእኔ ትረስትድ አይደለችም ወይ ደግሞ የምታምንባት አይደለም። መንግስትም የሚታምንበት አይደለም። ተቋም የሚታምንበት አይደለም። ስለዚህ ማን ላይ እምነት ልጣል የሚል ነገር ውስጥ ይገባሉ ማለት ነው። በሀገሪቱ እንደሚተገበር የተገለጸው የሽግግር ፍትህ ሂደትም ትኩረቱ በፍርድ ቤት ሂደቶች ላይ ብቻ ማድረጉ ዘላቂ የሆነ ሰላም ለማምጣት እንዲሁም የማህበረሰብ ስነልቦናን ለማከም ብቻውን ውጤታማ አይሆንም ሲሉም ዶክተር አወቀ አሳስበዋል። የሽግግር ፍትህ አንዳንድ ፖለቲካዊ ውሳኔ ሚሊታሪ ውሳኔ ትርጉም ይሰጣሉ። ግን አፈጻጸማቸው ላይ ስነልቦናዊ ተኮር ሳይሆኑ ሲሄዱ ጥቅም ሳይኖራቸው ይቀጥላል። የፍርድ ቤት ሂደት ብቻ ይሆናል። ግን ከዛ በፊት የሚገርምሽ ሩዋንዳ የተደረገው ሂደት ሰዎች ችግሩን ናሬት ያደርጉ ነበረ። ከዛ ከሌላው አካል ጋር ፍትህ ማግኘት ፈልጋለሁ ካሉት ጋር አብሮ መሆን ይችላሉ ወይ ለምሳሌ በወርክሾፕ በስብሰባ፣ አብሮ ኢንተራክት በማድረግ አንድ ላይ ማድረግ ሰዎችን ይሄን ቁስልን ማሻር ሂደቶች የመተረክ እንዲረዱት የማድረግ የማስተማር እንዴት ሊፈጠር ይችላል ያስፈልግ ነበር። ካለዛ ግን ይሄ ዝም ብሎ ወደ ህይወታቸው ቀጥታ የማይደርሰው ነገር ላይ ብቻ ሲሆን አየር ላይ ይቀራሉ ለመሰራት ተሰርቶ ነበረ። ችግር ፍትህ ይደናል ይባላል፣ ግን ከሰው ልብ ሳይገባ ሊቀር ይችላል ብዬ አስባለሁ። ዶክተር አወቀ አሁንም በቀጣይ መንግስትና ሌሎች ባለድርሻ አካላት በበዳይ እንዲሁም ደግሞ በተበዳይ ስነ ልቦና ላይ ያተኮሩ የውይይት መድረኮችን በማዘጋጀት ዘላቂ የሆነ የትውልድ ፈውስ ሂደትን ማሳካት መቻል አለባቸው ሲሉ አሳስበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ እደን ገረመው ከዋሽንግተን ዲሲ ኤደን፣ እናመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ። በኢትዮጵያ በተለይም በማህበራዊ ትስስር መድረኮች ከቅርብ ጊዜ ወዲህ እየበዙ የመጡ አነጋጋሪ ተናጋሪዎችና ንግግሮቻቸው የውዝግብ ምክንያት እየሆኑ እንደሆነ ይስተዋላል። በሌላው ዓለም አነቃቂ ንግግሮች የተለመዱና በማህበረሰብ ውስጥም አዎንታዊ ሚና እንዳላቸው ባለሙያዎች ይናገራሉ። ይሁንና በአሁኑ ወቅት በኢትዮጵያ በጥናት ሳይደገፉና የማህበረሰብን ፍላጎት ታሳቢ ሳያደርጉ እየተሰራጩ እንደሚገኙ ይገለጻል። በጉዳዩ ላይ አስማማው አየነው ቀጣዩን አጠናቅረዋል። ኢትዮጵያ በተለይም በማህበራዊ ብዙሀን መገናኛው ከቅርብ ጊዜያት ወዲህ አነቃቂ ተናጋሪዎችንና ንግግሮቻቸውን በብዛት ማየትና መስማት እየተለመደ መጥቷል። አነቃቂ ንግግሮቹ በእንግሊዝኛው ሞቲቬሽናል ስፒችስ በሌሎች ሀገራትም የተለመዱ ናቸው። በኢትዮጵያውያን መካከል ግን አሁን ላይ የውዝግብ ምክንያት እየሆኑ ይስተዋላል። በማህበራዊ ትስስር መድረኮችና በቴሌቪዥን ጣቢያዎች ላይ በሚያቀርባቸው ማህበራዊ ሶቹና ሰመረ ባሪያው በሚለው ቅጽል ስሙ የሚታወቀው የህግ ባለሙያው ሰመረ ካሳ በምዕራቡ ዓለም አነቃቂ ንግግር ሙያዊ መነሻ እንዳለው ያወሳል። በኢትዮጵያ ግን ከሙያዊነት ከኃላፊነትና ለማህበረሰቡ ካለው ፋይዳ አንጻር ሲመዘን ገና ከማለዳው ችግሮች እንዳሉበትና ይህም ለአወዛጋቢነቱ መንስኤ እንደሆነ ይገልጻል። የመነቃቃት ችግር ምን ያህል ሰው ጋር ነው ያለው? ኢትዮጵያ ውስጥ ሞስትሊ ችግር ነው ያሉ። አንኢምፕሎይመንት አለ። ስራ እድሎች በጣም ጠባብ ናቸው። ወጣቶች ስራ ለመስራት ቢፈልጉ ቢዝነስ መስራት ቢፈልጉ ለመበደር እንኳን ለመቻል ግዴታ ካርታና መሬት ሊኖሩ ይገባል። እነዚህ ነገሮች ላይ ነው ብዙ ወጣትም ብዙ ሰውም እየታገለ ያለ። ማነቃቃት የሚባለው ነገር ጋር ሲመጣ ደግሞ ያልተጨበጠ ተስፋ ይመስላል። በዚህ ዘርፍ እውቀት ያስፈልጋል። መጽሐፍ ብቻውን መፍትሄ ሊሆን አይችልም። ምክንያቱም ሰዎች በራሳቸው የሚረዱትን ነገር ስላለ እዛ የተሰበሰበው ሰው የተሻለ ነገር ማግኘት አለበት። የተሻለ ነገር ብቻ ሳይሆን ገንቢ የሆነ ጠቃሚ የሆነ የሆነ ነገር ትራንስፎርም ሊያደረግ ሊለውጥ የሚገባ ነገር መስጠት አለባቸው። የብዙዎቹን የግል የህይወት ስንድና የትምህርት ዝግጅት ስታየው ከዚህ ጋር የተገናኘ አይደሉም። ህዝብ ያውቃቸዋል፣ ብዙዎቹን አሁን ባለው የማህበራዊ ሚዲያ ኢትዮጵያ ውስጥ ባለው በተለይ ተሳሳተ አጠቃቀም ተከታይ በማብዛት ጩኸት በማብዛት በዲፍረት ነው ይህንን ነገር እያደረጉ ያሉት። እና የቲፎዞ ና እንደዚህ የድጋፍ ነገር ስለሆነ በጣም ብዙ ወጣት አጉል ተስፋ እየያዘ ዋናው ራሴን ማሳመን ነው። ሎው ኦፍ አትራክሽን የሚባል ድሮ የታወቀ ገንዘብ ነው። አንተ የመሳብ መንገድ ተቀምጠህ ገንዘብ ይመጣልሃል ተቀምጠህ ብለህ ንግግር ከጀመርክ ሰዎችን ሊሰሩ እያርቅም አይ። ስለዚህ አንዳንዱ አስማት የሚመስል የሆነ ተአምር ከሰማይ የሚወድል የሚመስል የተለያየ ቦታ እንደሚሰጥህ ቴራፒ ወይም ሕክምና ነው። በጣም ከጨነቀ ሰዎች አይዞ በርታ እግዚአብሔር ከጎና አለ እንደዚህ ነው እንደዚህ ማጽናናት ማለት ነው። እሱ ልማታዊ ሊሆን አይችልም። እሱ ለውጥ ሊያመጣ አይችልም። ማደንዘዝ ነው ውጤቱ። የስነ ልቦና ባለሙያው አቶ ዳዊት ላቀው በበኩላቸው አነቃቂ ንግግሮች ቀድሞም እንደነበሩ ጠቅሰዋል። በዘመናችን ግን የማህበራዊ ትስስር አውታሮች የእርስ በርስ መስተጋብርን ቀላልና ተደራሽ በማድረጋቸው ተናጋሪዎቹ እንዲበራከቱ ምክንያት እንደሆኑ ይናገራሉ። የቱንም ያህል ቀላል ቢሆን ታዲያ መርጦና መጥኖ መብላት ለአካላዊ ጤና እንደሚያስፈልግ ሁሉ የንግግሮች ምንነትና ትክክለኛነት እየመዘኑ መርጦ መስማትም ለአእምሮ ንጽህናና ለስነ ልቦና ጤና ያለውን አግባብነትና ጠቃሚነት አበክሮ ያሳስባሉ። ለአንድ ማህበረሰብ ወይም ደግሞ በአንድ የህብረተሰብ ክፍል ውስጥ የሚያነቃቁ ሰዎችም ያስፈልጋሉ። አነቃቂ ንግግርም ያስፈልጋል። ግን አነቃቂ ንግግሮቹ ምን አይነት ናቸው የሚለው በደንብ መጠናትና ታየት አለበት። አሁን ላይ ግን የምናያቸው አነቃቂ ንግሮች በተለይ ስፔሻል እኛ ሀገር ላይ የምናያቸው ሞቲቬሽናል ስፒከሮች ብዙ ጊዜ ከማህበረሰቡ አስተሳሰብ፣ ባህል እንዲሁም እድሜ ጋር ያልተመጣጠኑ ወይም ያልተጣጣሙ ናቸው። ያልተናበቡ ናቸው። ቢዝነስ ተኮር ናቸው። ደግሞ በባለሙያ የሚሰጡ አይደሉም። ሁሉንም ሰው ሲያነቃቁ በተመሳሳይ መንገድ ነው ህጻናትንም፣ ወጣቶችንም፣ ሴቶችንም የተጎዱ ሰዎችንም የአእምሮ ህመም ያለባቸውንም የስነልቦና ጫና ውስጥ ያሉ ህብረተሰብ ክፍሎችንም በገጠር ያሉ ህብረተሰብ ክፍሎችንም ለሁሉም ሰው የሚጠቀሙት መንገድ ተመሳሳይ መንገድ ነው እና እነዚህ መንገዶቹ በመጀመሪያ ደረጃ ላይ በእኛ ሀገር ትክክል አይደሉም ወይም ደግሞ በባለሙያ ያልታዩ ጥናት ያልተደረገባቸው ናቸው። እንደ እኔ አስተያየት እንደ ሙያ የሚጨመር ማለት ነው። የህግ ባለሙያው ሰመረካሳ ማህበረሰቡ በአነቃቂ ንግግሮች ላይ ጥንቃቄ የታከለበት ክትትል እንዲኖረው በማ የማህበራዊ ትስስር ገጾች የሚያጋራቸውን በምስል የተደገፉ ሂሳዊ አስተያየቶችን አስመልክቶ ጉዳዩ ከሚያሳስባቸው ሌሎች ኢትዮጵያንም አበረታች ሀሳቦች እንደሚሰጡት ይናገራል። ተቆጣጣሪ አካል አለመኖሩ ችግሮቹ እንዳባባሳቸውም እምነቱን ይገልጻል። እቻ ሀገር በሬጎች ላይ ትገነባች ነች ከተባለ፣ ወጣቶችን ነገ ተስፋ ናቸው ከተባለ ይመስለኛል መንግስት ወጣቶችን መጠበቅ መቻል አለበት ያልተገባ ሀሳብ ከሚሰጧቸው ከሚያደነዙዟቸው ሰዎች ብዙ ነገሮቻቸውን ከሚያሳልሱባቸው ሰዎች መጠበቅ መቻል ይኖርበታል። የሰዎቹን ማንነት፣ ችሎታቸውን፣ አቅማቸውን ፍቃድ መስጠት እንደዚህ እንደዚህ አይነት ነገር ያስፈልጋል እና አንዳንዶቹ ንግግሮች ለመስማት ያሳፍረዋል። ትልቅ ሰው ሆነ በዛሬ ዘመን የምትፈልገውን ነገር ቁጭ ብለህ አንተ ጋር ይመጣል የገንዘብ እንዴት ነው የማገኘው? አእምሮ ስላሳመንኩት ገንዘብ ወድቆ አገኘወኝ። እንደዛ ነው ገንዘብ ወደ አንተ የሚመጣው። ወድቆ ያገኘው ገንዘብ መመለስ ነው ያለብህ እንጂ ከዛችን ሌቤለት ነው ሰው። በሌላ አባባል ትርጉሙ ስህተት ይሆነ በጣም ብዙ ብዙ ብዙ እንዲህ እንዲ ማለል እጅግ የሚያሳፍሩ ነገሮችን በይፋ በዩቲዩብ ቪዲዮ ቀርተው ለጥፈው የሚያጨበጭቡላቸው ሰዎች የራሳቸው ሰዎች ያጨበጭቡላቸዋል። ሌላው ሰው ደግሞ ይሳባል። ይህ ሰው ካለ ማለ ይሄዳል ብሎ ይነገራለ። እና ባጭሩ የማጨፈር ነገር ነው በ የማምታታት ነገር ነው የሚፈይ የሥነ ልቦና ባለሙያው አቶ ዳዊት ላቀው በበኩላቸው አነቃቂ ንግግሮቹ ባልተጠናና የማኅበረሰቡን ፍላጎት ታሳቢ ባላደረገ መልኩ እየቀረቡ እንዳሉ ይተቻሉ። ይህም የንግግሮቹን ተከታዮች እንደ ድባት ይላሉ የአእምሮ ጭንቀት ሕመሞች እየዳረገ ማኅበራዊ ቀውስን ሊያስከትል እንደሚችልም ያመለክታሉ። የሚያዳምጠው ሰው ወይም ደግሞ እነዚህን አነቃቂ ንግግሮች የሚከታተል ሰው ራሱን በተሳሳተ መንገድ እንዲረዳ በተሳሳተ የሥነ ልቦና ሁኔታ ውስጥ እንዲሆን ዲፕሬሽን ውስጥ እንዲሆን ስትረስ ውስጥ እንዲገባ የሚያደርጉ ናቸው። እንዲሁም እራስን አጋኖ ማየትን ያመጣል ሌሎችን ዝቅ ማድረግ፣ እኔ የተነቃቃው ሰው ነኝ እንዲል፣ እኔ የተለየ ነገር ያገኘው ሰው ነኝ እንዲል ያደርጋል። ከሰዎች ያለውን ብራዊ ህይወት ሊጎዳ ይችላል። የሌሎች ሰዎችን ህይወት ይረብሻል። ቤተሰብ ካለው ወይም ደግሞ አብሯቸው የሚሰሩትን ሰዎች እኔ በዚህኛው መንገድ ነው የሚሄደው እናንተ ትክክል አደላችሁ ብሎ የመቃወም ነገር ሊያመጣል። ስለዚህ ትዳር ውስጥ ያለም ሰው ከሆነ ትዳሩ ሊረበሽ ይችላል። እንደገና ደግሞ የተሳሳተ ውሳኔን ለመወሰን በጣም ያደርጋል ወደ ፍርስትሬሽን በጣም ሊድ የሚያደርጉ ናቸው። በኢትዮጵያ ከቅርብ ጊዜያት ወዲህ እየተበራከቱ በመጡ አነቃቂ ንግግሮችና ተናጋሪዎች ትይዩ የሚነሱ ችግሮችን ለመፍታት በዘርፉ እውቀቱና ክህሎቱ ባላቸው ባለሙያዎች ብቻ ተጠያቂነትን ባሰፈነ መልኩ ሊሰጥ እንደሚገባ የስነ ልቦና ባለሙያው አቶ ዳዊት ይናገራሉ። ከማህበረሰቡ አስተሳሰብና ባህል እንዲሁም የእድሜ ደረጃ ጋር ያማከለ ወይም የተጠና አነቃቂ ንግግር መሆን አለበት። ሌላው በባለሙያ የሚሰጡ መሆን አለባቸው። ትክክለኛ ባለሙያ መሆን አለበት፣ ያን ጉዳይ የሚመለከተው እንጂ እኔ ተነቃቅቻለሁ ብሎ ሌላውን ለማነቃቃት የሚሞክር ሲደርሰው በሌሎች ሰዎች ላይ ብዙ ስነልቦናዊ ጫናና ጉዳት ሊያመጣ ስለሚችል እንደ ሀገርም እንደ ማህበረሰብም ብዙ ክስረቶች ሊያመጣ ስለሚችል በባለሙያ ቢሰጥ የተሻለ ነው። እንዲሁም መንግስት፣ ባለድርሻ አካላቶች፣ ሚዲያዎች የሚያስተላልፉትን አነቃቂ ንግግር፣ ምን አይነት አነቃቂ ንግግር ነው፣ የምን አይነት የህብረተሰብ ክፍሎችን ያማክላል፣ ይህም አነቃቂ ንግግር ለማን ነው መሰጠት ያለበት? ለገጠር ላለው ህዝብ ነው? በከተማ ላለው ህዝብ ነው? ለህፃናት ነው? ለወጣቶች ነው? ለሴቶች ነው? በምን አይነት የስነልቦና ደረጃና ሁኔታ ውስጥ ያሉ ሰዎች ምን አይነት የስነልቦና የአነቃቂ ንግግሮችን ይፈልጋሉ የሚለውን በደንብ በባለሙያ መታገዝ መታየት አለበት ብዬ አምናለሁ። ይህን ዘገባ የምናጠናቅርበት ወቅት በአሁኑ ጊዜ በአነቃቂ ንግግር ላይ ተመስርተው የህይወት ክህሎት ስልጠና ላይ እየሰሩ ያሉ ግለሰቦችን ሀሳብ ለማካተት የተለያዩ ጥረቶችን አድርገናል። ዳሩ ግን ፈቃደኛ ባለመሆናቸው ምክንያት ሳይሳካልን ቀርተዋል። ለአሜሪካ ድምፅ አስማማዬ ነው ዋሽንግተን ዲሲ። አስማማውን ለቀደመው ዘገባ አመሰግናለሁ። ባለፉት ጥቂት ሳምንታት በአውሮፓ መካከለኛው ምስራቅና በሰሜን አሜሪካ በሚኖሩ ኤርትራውያን መካከል በርካታ ግጭቶች ተቀስቅሰዋል። በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል በተነሱ ግጭቶችም በመቶዎች የሚቆጠሩ ሰዎች ታስረዋል። እነዚህን ግጭቶች የቀሰቀሳቸው ምን እንደሆነ ለማወቅ በጀርመን ስቱትጋርድ ከተማ የሚገኘው ዘጋቢያችን ሄንሪ ዊልኪንስ ኤርትራውያን ዲያስፖራዎችን አነጋግረዋል። ስመኝሸቆየ እንደሚከተለው አቀናብረዋለች በጀርመን ስቱትጋርት ከተማ ውስጥ በሚገኘው ሮማክስቴል አደባባይ አቅራቢያ ባለው በዚህ የመኖሪያ መንደር ምሽቱ ጸጥ ያለና ሰላማዊ ነው። ከአንድ ወር በፊት መስከረም ላይ ግን በዚህ ስፍራ የነበረው ሁኔታ የተለየ ነው። የኤርትራ መንግስት ደጋፊዎች ባዘጋጁት ባህላዊ ፌስቲቫል ላይ በኤርትራ መንግስት ደጋፊዎች እና በተቃዋሚዎች መካከል ከፍተኛ ግጭት ተካሂዶ ነበር። የስርዓቱ ተቺዎች እነዚህ ፌስቲቫሎች ለጨቋኙ የኤርትራ መንግስትና የኤርትራ ዲያስፖራ አባላትን ለማስፈራራት የሚውል ገንዘብ ማሰባሰቢያነት እንደሚያገለግሉ ይናገራሉ። ይህን ክስ የሚቃወመው የኤርትራ መንግስት ደግሞ ዝግጅቶቹ ባህላዊ መሆናቸውን ይገልጻል። መንግስትን ተቃውሞ ሰልፉ ላይ የተሳተፈው ዮናስ ገብረ ህይወት የመንግስት ደጋፊ የሆኑ የዲያስፖራ አባላት ዝግጅቱን ካሰናዱበት ህንፃ ወጥተው እንደሰደቧቸው ይናገራል። እጅትን፣ ፖሊስ ከአምስት ስኡ ህዝባችን እነዚህን ዘለፋዎች መታገስ ባለመቻሉ ወዲያውኑ እንጨትና የግንባታ ቁሳቁሶችን በመጠቀም ግጭት ተፈጠረ። ከዚያም ፖሊስ አስለቃሽ ጋዝ ተጠቅሞ ግጭቱን ለማስቆም እኛን ለመለየትና እነሱም በህንፃቸው ውስጥ እንዲቀመጡ ለማድረግ ሞክሯል። በግጭቱ ስፍራ የነበረ ሌላ የአይን ምስክር የግንባታ እቃዎች እንዴት ተለቃቅመው ይወረወሩ እንደነበር አስረድቷል። ከቅርብ ጊዜያት ወዲህ በመላው ዓለም በሚካሄዱ የኤርትራ ባህላዊ ፌስቲቫሎች ላይ የሚነሱ ግጭቶች በተደጋጋሚ መከሰት ጀምረዋል። በካናዳ፣ እስራኤል እና በዩናይትድ ስቴትስም ጭምር ግጭቶች ተፈጥሯል። በጀርመን ነዋሪ የሆነው ተስፋይ ተክሌ ፌስቲቫሎቹ እንዳይካሄዱ ለማስቆም የጀርመን ባለስልጣናት ምን እየሰሩ እንደሆነ ለተጠየቀው ጥያቄ ሲመልስ ሰባት አዳራሽ ከሊየመዋል ካቡ ጊሸን ከሄድን ማለት የጀርመን መንግስት ማድረግ የሚችለውን ሁሉ አድርጓል ማለት አልችልም። አንዱ ችግር አዳራሹ የግል ንብረት ነው፣ መንግስት ምንም አይነት የቁጥጥር መብት የለውም። ለዚያ ነው ፌስቲቫሉን እዚያ ያደረጉት። ነገር ግን በእኛ ተቃውሞ ምክንያት በዓሉን ማከናወን አልቻሉም። የጀርመን መንግስት ባለስልጣናት ለአሜሪካ ድምፅ በሰጡት የጽሁፍ ምላሽ በኤርትራ ዲያስፖራ አባላት መካከል ተመሳሳይ ግጭቶች እንዳይፈጠሩ ለመከላከል በህጉ መሰረት የተቻለውን እያደረገ መሆኑን ገልጿል። አንዳንድ የምዕራብ መንግስታት ደግሞ ፌስቲቫሎቹን በማስቆም ቀጥተኛ እርምጃ ወስደዋል። ለምሳሌ የእንግሊዝ ባለስልጣናት የኤርትራ ባህል ፌስቲቫል እንዳይካሄድ አግደዋል። ጎን ለጎን ደግሞ የኤርትራ መንግስት በእንግሊዝ የሚኖሩ የኤርትራ ዲያስፖራ አባላት ላይ ማስፈራሪያ ያደርሳል የሚለው ክስ እንዲጠራ የእንግሊዝ ፓርላማ ጠይቋል። በካናዳ በእንግሊዝና በእስራኤል የሚገኙ የኤርትራ ኤምባሲዎች በጉዳዩ ላይ አስተያየታቸውን እንዲሰጡን ብንሞክርም ምላሽ አልሰጡም። አማኑኤል እያሱ ከለንደን በሳተላይት ወደ ኤርትራ የሚሰራጭ የቴሌቪዥን ጣቢያ ያስተዳድራል። በኤርትራ ምንም አይነት ነፃ ሚዲያ የሌለ ሲሆን ሀገሪቱ በዓለም የፕሬስ ነፃነት ጠቋሚዎች ዝቅተኛ ደረጃ ላይ ትገኛለች። አማኑኤል ወጣት ኤርትራውያን መንግስቱን መገዳደር መጀመራቸውን ይገልጻል። ኢቨን ዘው ዘይ ዶንት ሳፖርት ዘ ጋቨርንመንት ዘ ወር ኖት ካሚንግ አውት መንግስትን የማይደግፉ ቢሆኑ እንኳ በአካል ወጥተው አይቃወሙም ነበር። አሁን ግን በተለይ ወጣቱ መነሳት ጀምረዋል። የኤርትራን ጉዳይ በቅርብ የሚከታተለው ሀብቴ ሀጎስ በበኩሉ አሁን ስላለው ሁኔታ እንዲህ ሲል ያስረዳል። ሀገርሪቱን ጥለው የሚሰደዱ ወጣቶች ቁጥር ባለፉት ስድስትና ሰባት ዓመታት ውስጥ በከፍተኛ ሁኔታ ጨምረዋል። እነዚህ በኤርትራ መንግስት የተንገላቱና ማሰቃየት የተፈጸመባቸው ሰዎች ናቸው። የሰብአዊ መብት ተቋማት እንደ አውሮፓን አቆጣጠር ከ2021 ወዲህ ከ580 ሚሊዮን በላይ ኤርትራውያን ሀገራቸውን ጥለው መሰደዳቸውን ያመለክታሉ። የኤርትራ ዲያስፖራ አባላት በበኩላቸው መንግስቱን ለመደገፍ ፌስቲቫሎችን ማዘጋጀታቸውን እንደሚቀጥሉ ቃል ገብተዋል። በሄንሪ ዊልኪንስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ጋቢና ቪኦኤ ነው። ከአሜሪካ ድምጽ እየተከታተላችሁ የምትገኙት በውሃ ጥረት ከፊል ደረቃማ የሆኑ ስፍራዎቿ በሚፈተኑባት ኬንያ አንድ የቴክኖሎጂ ባለሙያ ጥረቱን ለመቀነስ የሚረዳ መላ እያስተዋወቁ ይገኛሉ። የጁማ ማጂንጋን ዘገባ እንደሚከተለው አቀናብረነዋል። በኬንያ ካጂያዶ አውራጃ ውስጥ በምትገኘው ኢሲኒያ ውስጥ በተንጣለለችው ፀሐይ ስር ዳንኤል ዋንጁኪ ቆሻሻ ውሃን ለዳግም ጥቅም በመዋል የበቀሉትን አረንጓዴ እጽዋት ማድነቅ ይዘዋል። ኬንያ አሁንም ከውሃ እጥረት ጋር እየታገለች ትገኛለች። ችግሩ በአብዛኛው እንዲህ ባሉት ከፊል ደረቃማ ስፍራዎች ይበልጡኑ ይታያል። የኢኮሴቭ የቆሻሻ አያያዝ አገልግሎት ድርጅት መስራች ዳንኤል ዋንጁኪ ቆሻሻ ውሃን መልሰው ጥቅም ላይ የመዋል ቴክኖሎጂ እጥረቱን ለመቀነስ ይረዳል ባይ ናቸው። ዛሬ በዚህ መጠን ያገኘነው ውሃ እኩላላት ላይ ይባክናል። የጎደለውን ለመሙላት ነገ ላይ ሌላ ውሃ ማግኘት ያስፈልጋል። የሚባክነው ውሃ ተገድቦና ታክቦ በተደጋጋሚ ለጥቅም መዋል የሚችልበትን መልካም እድል ተመልክቻለሁ። ኢኮሴፍ ኢኮትሬት የተሰኘ ስነ ህይወታዊ ንጥረ ነገር በመጠቀም ለዳግም ጥቅም ከሚውለው ውሃ መጥፎ ጠረንን ያስወግዳል፣ ቀለሙን ያጠራል፣ ባክቴሪያዎችን ያስወግዳል። ከዚያም በአካባቢ ላይ ብዙም ጉዳት በማይተውበት መንገድ ለዳግም ጥቅም ያውለዋል። ከሜካኒካል ዘዴዎች የተለየው ይሄ መላ በማጣራት ሂደት ይለቀቅ የነበረውን የሜቴን ጋዝ መጠን ስለሚቀንስ አካባቢውን ይጠቅማል። ዳንኤል ዋንጁኪ በድጋሚ you mm -hmm. እዚያ አካባቢ ምንም ዝናብ ያልታየባቸው ስድስት ወቅቶች አልፈዋል። ውሃ ቢኖር ኖሮ ሰዎች ይህን ጊዜ ያለ ችግር ያልፉት ነበር። ውሃ በሌለበት ሁኔታ ግን ምንም እድል የለም። የድርሞውን የቤት እንስሳ የውሃ ጥርጫን ያሳድርባቸዋል። እኛም ከምናገኘው ውሃ ጥቂቱንም ቢሆን ማቆየት አለመቻላችን ትልቅ ተግዳሮት ሆኗል። ለውሃ ማቆር እና የውሃ ምንጮች እንዳገም ለማሰራራት የሚውሉ መልካም እድሎች በመፍጠር ከችግሩ ለመውጣት መጣር ይገባናል። የስነ ህይወታዊ ውሃ መልሶ ጥቅም ላይ የመዋል ቴክኖሎጂ ተጠቃሚዎች ለአካባቢ ተስማሚ ብቻ ሳይሆን ወጪ ቆጣቢም ነው ይላሉ። ዊሊያም ኬያሪ ቴክኖሎጂውን በሆቴል ውስጥ ይጠቀማሉ። ለግቢው ጥላ የሚሆኑ ዛፎችን ለማብቀል ለመልሶ ጥቅም የዋለውን ውሃ ይጠቅማሉ። ይህንን ማድረጋችን ከፍተኛ መጠን ያለው ገንዘብ እያዳነልን ይገኛል። ያስፖር አንድ መቶ ሺህ የኬንያ ሽልንግ ያተርፋል። ምናልባት ባክቴሪያ ማስወገጃ ለመግዛት ፎር አስር ሺህ ሽሊንግ እናወጣለን። ይህ ቴክኖሎጂ ምንም ዓይነት ጥገና አይፈልግም። በጣም ደረቅ በሆነ አካባቢ ሁሉ አረንጓዴ ስፍራን መፍጠር እንችላለን። ውሃ በምግብ ምርት ውስጥ ትልቅ ሚናን ይጫወታል። ጥቅምት 16 ቀን የተከበረው የዘንድሮው የዓለም ምግብ ቀን መሪ ቃል ውሃ ሕይወት ነው፣ ውሃ ምግብ ነው የሚል ነበረ። ዋንጁኪ የቆሻሻ ውሃ መልሶ ጥቅም ላይ የሚያውለውን ቴክኖሎጂን ለተቀረው ዓለም ለማሰራጨት ተስፋ ሰንቀዋል። ወደ ተባበሩት መንግስታት ድርጅት የአየር ንብረት ለውጥ ኮንፈረንስ እያመራን ባለንበት በአሁኑ ወቅት እዚህ ግቢ ውስጥ የተገበርነው ቴክኖሎጂ በመላው ዓለም በሚሊዮኖች በሚቆጠሩ ቤቶች ውስጥ ለስራ እንደሚውል እርግጠኞች ነን። ይህንኑ ማሳካት ነው ቀዳችን። የተባበሩት መንግስታት ድርጅት ዘላቂነት ያለው የልማት ግብ ቁጥር ስድስት ላይ ለሁሉም የውሃና የንጽህና አጠባበቅ አቅርቦትና ዘላቂነትን ማረጋገጥ እንደሚያሻ ይጠቁማል። እንደ ዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ኬንያ አሁንም በዓለም ላይ የውሃ እጥረት ካለባቸው ሀገራት ተርታ ትመደባለች። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቅዱስ ባየለባቸው ቀኖች ሕልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አሰማረ ደግሞ በድምፅና ምስል ምህንድስና ነው አብረናችሁ ቆይተናል። መልካም ሳምንት ይሁንላችሁ።